ለ17 ቀናት በር ዘግተው ሲመክሩ የሰነበቱት የኢህአዴግ ሥራ አስፈጻሚ ኮሚቴ አባላትና የተወሰኑ የቀድሞ ታጋዮች ስብሰባቸውን አገባደው የጽሑፍ መግለጫ ሲያወጡ በርካታ የማህበራዊ መገናኛ ዘዴ ተጠቃሚዎች ግራ መጋባታቸውን በተለያየ መልክ ገልጸው ነበር። በኢትዮጵያ ወቅታዊ የፖለቲካ ቀውስ ላይ ቁልፍ ውሳኔዎች ያስተላልፋል ተብሎ ተጠብቆ የነበረው ስብሰባ ምንም የተለየ ነገር ይዞ አልመጣም ሲሉ መተቸታቸው ይታወሳል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አራቱ የአዲግ አባል ድርጅቶች ሊቀመናብርት ስለ ስብሰባው ውጤት በጋራ መግለጫ ከሰጡ በኋላ ግን ጉዳዩ ሌላ መልክ ይዟል። በመንግስታዊው ብሔራዊ የቴሌቪዥን ጣቢያ በሦስት ክፍሎች በተከታታይ የቀረበው የሊቀመናብርቱ መግለጫ በፈርጅ በፈርጅ እየተመዘዘ የማኅበራዊ መገናኛ ተጠቃሚዎች መወያያ ሆኗል። በብዙዎች ዘንድ ተደጋግሞ የተነሳው በመግለጫው ወቅት ቃል የተገባው የእስረኞች ፍቺ ጉዳይ ነው። የተሻለ ሀገራዊ መግባባትን ለመፍጠርና የዲሞክራሲ ምህዳሩን ለማስፋት በማሰብ ከእስር ይለቀቃሉ የተባሉ እስረኞች እስካሁን አለመፈታታቸው ጥያቄ ወልደዋል። ዲ በቃና በሚል የትዊተር አድራሻ የሚጠቀሙ ግለሰብ ረቡዕ ዕለት በጻፉት አስተያየት ሁኔታውን በኢትዮጵያ በኢንተርኔት አገልግሎት ላይ ካለው ቀባ ጋር አያይዘውታል። የፖለቲካ እስረኞች እንደሚፈቱ ከሰማን ሳምንት ሆነን። የሚያሳዝነው የጭቁን ሕዝብ መብት ተሟጋቾችም አልተፈቱም። የጭቁን ሕዝብ መተንፈሻ የሆነው ኢንተርኔትም ታፍኗል ብለዋል። ገልጋሉ አባዋቆ የተባሉ የፌስቡክ ተጠቃሚ ደግሞ መንግስት አለ ወይ ብለው እስከ መጠየቅ ተጉዘዋል። ኢህአዴግ የፖለቲካ እስረኞችን እፈታለሁ ካለ በኋላ ምንም ሳናይ ይሄው ሁለተኛ ሳምንት ልንይዝ ነው። ይህን ለማድረግ የተገደድነው ያለውን የፖለቲካ ውጥረት ለማርገብና ሰላማዊ የፖለቲካ አካሄድን ለማበረታታት ነው በማለት ቃል ገብተው ነበር። ከምር ይህን ካሰቡ የታሰሩትን ለመልቀቅ እንዴት ይህን ያህል ይከብዳል? ወይስ የጠቅላይ ሚኒስትሩን ቃል የሚተገብር ጠፋ? እረ መንግስት ካለ ቃሉን ወደ ተግባር ይቀይር፣ ሲሉ ጥያቄያቸውን አቅርበዋል። ገዢው ፓርቲ ይፈታሉ የተባሉት የፖለቲካ እስረኞች ሳይሆኑ የተወሰኑ የፖለቲካ አመራሮችና ግለሰቦች ናቸው ቢልም አሁንም ድረስ በርካታ የማኅበራዊ መገናኛ ተጠቃሚዎች የፖለቲካ እስረኞች የሚለውን አገላለጽ መጠቀማቸውን ቀጥለዋል። የእስረኞቹ ፍቺ መዘግየት ያሳሰባቸው ዘላለም አባተ ከእነዚህ ውስጥ ይመደባሉ። የፖለቲካ እስረኞችንና የተወሰኑ ግለሰቦችን ለመፍታት ቃል ገቡ። የዓለም መገናኛ ብዙሀንም ዜናውን በስፋት ዘገቡ። ከሳምንት በኋላ ግን የገቡትን ቃል ቀነሱ። በሚመለከታቸው የመንግሥት ተቋማት መካከል አለመስማማት ተፈጠረ። አንድም እስረኛ ሳይለቀቅ ቀረ። በሚያሳዝን ሁኔታ ማንም ስለዚህ የጠየቀ የለም ሲሉ ባለፈው ረቡዕ በትዊተር ገጻቸው ጽፈዋል። በማኅበራዊ ድረ ገጾች የፖለቲካ እስረኞች የሚባሉት የትኞቹ ናቸው ከሚሉ ትንታኔዎች አንስቶ እነማን ይፈታሉ እስከሚሉ መላምቶች ድረስ ያሉ ጽሑፎች መነበባቸው ቀጥሏል። የፍቺው ወሬ ከተሰማ ወዲህ በኢትዮጵያ የሚከናወኑ ፖለቲካዊ ሁነቶችን በውሳኔው መነጽር መመልከትም ሌላው በማኅበራዊ መገናኛዎች የተስተዋለ ጉዳይ ነው። ይህ በተለይ በፍርድ ቤት ጉዳያቸው እየታየ ባለ የፖለቲካ አመራሮችና ሌሎች ግለሰቦች የችሎት ውሎዎች ጎልቶ ታይቷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባና አብረዋቸው የተከሰሱ የፓርቲው አባላትን ጉዳይ የሚመለከተው የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የትላንት ውሎ ለዚያ አንድ ማሳያ ነው። ሄኖክ ጂ ገቢሳ በትዊተር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፖለቲካ እስረኞች እንደሚፈቱ ካሳወቁ ከሳምንት በኋላ የፌዴራል ፍርድ ቤት በቀለ ገርባንና ሌሎች ሶስት ሰዎችን ፍርድ ቤት በመዳፈር ስድስት ወር ፈርዶባቸዋል። በኢትዮጵያ በፖለቲካ እስረኞች ላይ የሚሰራው የዳኝነት ቲያትርም ቀጥሏል ሲል ጽፏል። ሚኪያስ የተባሉ የትዊተር ተጠቃሚ በበኩላቸው ጥፋተኛ ብለው በይቅርታ ለመልቀቅና ክሬዲት ለመውሰድ በማሰብ ይሆን የነ በቀለ ገርባን ቲያትር ያሳዩን ሲሉ ተስፋ አዘል ጥያቄያቸውን አስነብበዋል። እንደ እስረኞች ፍቺ ሁሉ በሊቀመናብርቱ መግለጫ ወቅት የተጠቀሰው በተለምዶ ማዕከላዊ ተብሎ የሚታወቀው የምርመራ ቦታ ጉዳይ በዚህ ሳምንትም ሽፋን አግኝቷል። ስቂት ይፈጸምበታል በሚባለው ማዕከላዊ ላይ ያጠነጠኑ የመገናኛ ብዙኃን ዘገባዎች ውይይቱ እንዲቀጥል በእርሾነት አገልግለዋል። በመግለጫው ላይ ከተነሱ ጉዳዮች የሞቀ ውይይት የቀሰቀሰው ግን የትግራይ የበላይነት አለ ወይ የሚለው ጥያቄ ነው። ጠቅላይ ሚኒስትር ኃይለማርያምም ሆኑ ሶስቱ የኢህአዴግ አባል ፓርቲዎች ሊቀመናብርት የትግራይ ወይም የአንድ ብሔር የበላይነት የለም ሲሉ በመግለጫቸው ላይ ደጋግመው ለማሳመን ቢታትሩም ጉዳዩ በማህበራዊ መገናኛ ተጠቃሚዎች ዘንድ ክርክር መፍጠሩ አልቀረም። ለክርክሩ ዋነኛውን ሚና የተጫወተው ደግሞ አቤቶኪቻው በሚባለው የብር ስሙ ይበልጥ የሚታወቀው አበበቶላ በጉዳዩ ላይ አስተያየቱን በፌስቡክ ካሰፈረ በኋላ ነበር የሊቀመን አብርቱን ንግግር በትምህርተ ጥቅስ ውስጥ አድርጎ በፌስቡክ ያጋራው። አቤቶ ኪቻው ከዚያ በመነሳት የራሱን ሐሳብ ዘርዝሯል። አስተያየቱን ብዙዎች የተቀባበሉት ሲሆን የበላይነት አለ ወይስ የለም በሚል በሁለት ጎራ ለተከፈለ የጦፈ ክርክር መነሻ ሆኗል። የድጋፍና የነቀፌት አስተያየቶች የተሽጎደጎዱለት አቤቶ ኪቻው በጉዳዩ ላይ ሐሳቡን ይበልጥ ግልጽ ለማድረግ በማሰብ አንድ ሰዓት ተኩል ርዝመት ያለው የቪዲዮ ማብራሪያ በፌስቡክ ገጹ ጭኗል። ቪዲዮ 47ሺህ የሚጠጋ ጊዜ የመታየት እድል ቢያገኝም ክርክሩ ግን እስካሁንም ዘልቋል። ነዋሪነቱ በእንግሊዝ ሀገር የሆነውን አበበን ስለ ፌስቡክ አስተያየቱ ይዘትና ስለ ቀሰቀሰ ውይይት ጠይቄው ነበር። አማራ የበላይነት የሚባል ትርክ ነበረ ከዚህ በፊት እና ከእሱ ጋር አያይዤ ለማንሳት ሞከርኩኝ። በተለይ ሚዲያዎቻችን በተደጋጋሚ ሲገልጹት ነበር ይሄን የትግራይ የበላይነት አለ የሚለውን ነገር፣ አዎ አለ በሚል ሚዲያዎቻችን በጣም በተደጋጋሚ ሲገልጹት በማየቴ ይሄ ነገር አደጋው እንዴት አልታያቸውም የሚል ሀሳብ የያዘኝ እና ይሄ ሀሳብ የመጣብኝ ከምንድን ነው የአማራ የበላይነት በሚል ህወሓት በተለይ በተደጋጋሚ በተሳሳተ መልኩ በተሳሳተ አረዳድ የአማራ የበላይነት በሚል ፕሮሞት ሲያደርገው ወይም ሲያስፋፋው ወይም ሲናገረው የነበረ ንግግር ጭቁኑን የአማራ ሕዝብ ምን ያህል ጉዳት ላይ እንደጣለው የቅርብ ጊዜ ትዝታ ነው። የዕለት ተዕለት ልምዳችንም ጭምር ነው። ትናንትና ከጉራ ፈርዳ የተፈናቀሉ ሰዎችን ማየት እንችላለን። ቤንሻንጉሉን ማየት እንችላለን። በተለያዩ ቦታዎች አሁንም ቢሆን ኮሽ ባለ ቁጥር ምስኪን የአማራ ብሔረሰብ ተወላጅ በሙሉ በስጋት ላይ ነው ያለው ማለት ይቻላል። ትናንትና የአማራ የበላይነት የለም፣ እያለን ዛሬ ደግሞ እንዴት የትግራይ የበላይነት አለ እንላለን? እነዚህ ንግግሮች ለማህበረሰቡ አደገኛ ንግግሮች ናቸው፣ አደገኛ የቅስቀሳ መንገዶች ናቸው። ትናንት የአማራ የበላይነት አለ በመባሉ እያየን ያለን ጦስ ቀላል አይደለም። ስለዚህ ዛሬም የትግራይ የበላይነት አለ እያለን ነገ የማንወጣው ማህበራዊ ቀውስ ውስጥ መግባት አይገባንም ብንችልና ማድረግም ያለብን ይሄ የአማራ የበላይነት አለ የሚለውን የተሳሳተ አመለካከት ትክክለኛውን አቅጣጫ ማሳየት እና የህዝብ የበላይነት የሚባል ነገር ኢትዮጵያ ውስጥ ኖሮ እንደማያውቅ ማሳየት ነው የሚል ሀሳብ ይዤ ነበር የመጣሁት እና ይሄንን በተለይ ደግሞ ሚዲያዎች ሲናገሩ በኃላፊነት ስሜት ሊናገሩና ዘገባዎቻቸውን ሲያስተላልፉልን በኃላፊነት ስሜት ሊያስተላልፉልን ይገባል የሚል መነሻ ይዤ ነበረ እኔ ጽሑፍ ያሰፈርኩት። በጣም ብዙ ሰዎች በጥሩም በመጥፎም መልኩ በዚህ ጉዳይ ላይ ተወያይተውበታል ግን ግንዛቤ የሚዘውበታል ግማሾች ግማሾች ደግሞ የያዙትን ግንዛቤ ያጠናክረው ቀጥለዋል። የሆነው ሆኖ ግን መወያያ ሆኖ ከእርሞ ነበረ የሚለው ግን እውነት ነው። ወደ ሁለተኛው ርዕሰ ጉዳያችን ተሻግረናል። የኢትዮጵያ የፌዴራል ፖሊስ ኮሚሽን በተለይ በምስራቅ ሐረርጌ በሚንቀሳቀሰውና ቄሮ ተብሎ በሚታወቀው የወጣቶች ስብስብ ላይ ምርመራ እያካሄደ እንደሚገኝ መዘገቡ በዚህ ሳምንት አነጋጋሪ ከነበሩ ጉዳዮች መካከል ነው። በርካቶች እርምጃውን ገዢው ፓርቲ በቅርቡ ወስዳቸዋለው ካላቸው ማሻሻያዎች ጋር የሚጣረስ ነው ሲሉ ነቅፈውታል። የተወሰኑ የማኅበራዊ መገናኛ ተጠቃሚዎች ለወጣቶቹ ስብስብ ያላቸውን አጋርነት ለማሳየት የፌስቡክ ከቨር ፎቶቸውን ቄሮ የሚል ቃል በጉልህ በተጻፈበት ምስል ቀይረዋል። የተወሰኑት ደግሞ ኮሚሽኑ በቄሮ ላይ እርምጃ ለመውሰድ ካሰበ ውጤቱ ጥሩ እንደማይሆን አስጠንቅቀዋል። ባቲ መገርሳ የተባሉ የፌስቡክ ተጠቃሚ ከኋለኞቹ አስተያየት ሰጪዎች ተርታ ይሰለፋሉ። የፌዴራል ፖሊስ ቄሮን ለማሳደድ የወሰነው የፖለቲካ እስረኞች ሲፈቱ እስር ቤቱ ባዶ እንዳይሆን ሰግቶ ይመስላል። እንግዲህ ይሞክራታ ሲሉ ዝተዋል። ሳምቤቦና ደግሞ ከቄሮች ጋር አትሳፈጡ እነርሱ እሳቶች ናቸው የሚል ምክር በፌስቡክ አስተላልፈዋል። አበበ ጉተማ ቄሮ ቢመረመር ምን ይመጣል በሚል ርዕስ ተከታዩን በፌስቡክ አጋርተዋል። ቄሮ የሚመረመረው ምን ስለሆነ ነው? ቄሮ ከውጭ የመጣ አካል አይደለም። አሁን የተፈጠረም አይደለም። ቄሮ የሕዝብ ልጅ ነው። ቄሮ ማለት ቀጥተኛ ትርጉሙ ያላገባ ወጣት ወንድ ልጅ ማለት ነው። ይህንን ከማንኛውም የኦሮምኛ፣ አማርኛ፣ እንግሊዝኛ መዝገበ ቃላት ላይ ማግኘት ይቻላል። ይሄ ክፍል በብዛት በሁለተኛ ደረጃ ትምህርት ቤትና በዩኒቨርሲቲዎች አካባቢ የሚገኝ ነው። ቡድን አይደለም። የተደራጀ አይደለም። የታጠቀ ኃይል አይደለም። በየቦታው በተለያዩ የተቃውሞ ሰልፎች ላይ ባዶ እጃቸውን አጣምሮ የሚታዩ ወጣቶች ናቸው። ይህ የዕድሜ እኩዮች ተፈጥሯዊ ስብስብ እንጂ ሌላ መገለጫ የለውም። አሁን ባለው ሁኔታ የተለየ መገለጫቸው ስርአጥነት ነው ተስፋ መቁረጥ ነው ይህንን ያመጣው ደግሞ ዝርፊያ ነው እንጂ አገራችን ሀብት አጥታ አይደለም ይህ ስላሳስበው የመብት ጥያቄ በማንሳት ላይ የሚገኝ ነው እኛም ዜጋ ነን እኩል ተጠቃሚ እንሁን እያለ መብቱን እየጠየቀ ያለ የህዝብ አካል ነው ህዝብን መመርመር ማንን ልጠቅም ነው ስለዚህ ምርመራ የተባለ ጉዳይ በአንድ በኩል ይህንን የመብት ጥያቄ ለማፈን በሌላ በኩል ደግሞ የሰሞኑን የፖለቲካ ትኩሳት አቅጣጫ ለማስቀየር የተቀነባበረ ነው ስለዚህ ትርፉ ድካም እንጂ ምንም ጠብ የሚል ነገር ስለማይኖር የሚያሳስብ ነገር የለውም። ጉደታ ገለልቻ የተባሉ የፌስቡክ ተጠቃሚም የኢህአዴግ የቁልቁለት ጉዞ አሁንም እንደቀጠለ ነው በሚል ርዕስ ተመሳሳይ አስተያየት አስፍረዋል። ከሳምንት በፊት የፌዴራል ፖሊስ ኮሚሽን ኮሚሽነሩ ቄሮን መመርመር ጀምረናል ማለታቸው ተሰማ። ቄሮ ማለት በአፋን ኦሮሞ ከ16 እስከ 24 ዓመት ዕድሜ ክልል ውስጥ ያለው ወጣት ማለት ነው። ታዲያ ፌዴራል ፖሊስ በትንሹ ከ20 ሚሊዮን በላይ የሆነውን ይህን የህብረተሰብ ክፍል እንዴት አድርጎ ነው ለመመርመር የተዘጋጀው ሲሉ ጠይቀዋል። ጉደታ በዚያው ጽሑፋቸው በኢህአዴግ ተስፋ መቁረጣቸውን እንዲገልጸውታል። ከእንግዲህ ከኢህአዴግ መንደር የፈውስ መድኃኒት ይገኛል ብሎ መጠበቅ ዕድሜው ገፍቶ የሞት አፋፍ ላይ ከደረሰ አዛውንት ወደኋላ ተመልሰ የቄሮን ስራ ሥራ ብሎ እንደመጠበቅ ነው ብለዋል ጉደታ። የዛሬው መሰናዷችን እስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።